እናመሰግናለን አሉላ ልዩ ዝግጅቱም እንግዲህ አንተው ጋር ያቆየናል ዩናይትድ ስቴትስ የመጀመሪያው የኢቦላ ታማሚ የሆኑት ላይቤሪያዊው ቶማስ ኤሪክ ደንቀን ትናንት አርፈዋል። ያንንም ተከትሎ አነጋጋሪ የሆኑ ጉዳዮች እየተፈጠሩ ነው። በኢቦላ ወረርሽኝ ላይ ትኩረት የሚያደርገው ተከታታይ ዝግጅታችንም ለምሽቱ ይህንኑ መነሻ አድርጎ የተቀናበረ ውይይት ነው የያዘው። ሙያዊ ማብራሪያውን የሚሰጡን ዶክተር ብስራት ኃይለ መስቀል በሀዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰር እና የመድኃኒቶች መረጃ ክፍል ዳይሬክተር ናቸው። አሉላ፣ የዝግጅቱ አዘጋጅና አቅራቢ ያንተ ሆነ፣ ወደ አንተ። ዶክተር ብስራት ኃይለ መስቀል የኢቦላ ወረርሽኝና አማራጭ የሙከራ ሕክምናዎችን በተመለከተ ተከታታይ ውይይታችን ይቀጥላል። ቶማስ ኤሪክ ደንከን የተባሉ ህመምተኛ ከዚህ ቀደም ባለው ውይይታችንም አንስተናቸዋል። የሙከራ ሕክምና ከተጀመረላቸው በኋላ በትናንትና ዕለት ከዚህ ዓለም በሞት ተለይተዋል። የእሳቸው ማረፍ በርከት ያሉ ጥያቄዎች እንዲነሱ አድርጓል። በእርግጥ ይህ ለመጀመሪያ ጊዜ ለእርሳቸው የተሰጠ የሙከራ መድኃኒት ፍቱንነት ሳይኖረው ቀርተዋል ሎይ ከሚለው አንስቶ ሌሎች ምክንያቶች እንዲጠየቁ አድርጓል። ለህመሙ መጋለጣቸው የታወቀው ቆይቶ ነው፣ ህክምናው የተጀመረው ቆይቶ ነው፣ ያሉበት ሁኔታ ተባብሶ ነበር። በርከት ያሉ ጥያቄዎች እየተነሱ ነውና እስኪ እነኚህን ጥያቄዎች ለመመለስ ሚስተር ደንከንንም ለዚህ በሽታ ከተጋለጡበት አሁን ለህልፈት እስከበቁበት ያለውን ሁኔታ በወፍ በረር መለስ ብለን በመመልከት ብንጀምር። አዎ፣ ሚስተር ደንከን እዛ ሀገር ውስጥ በቅጽል ስማቸው ኤሪክ ተብለው ነው የሚጠሩት ወደ አሜሪካ ሀገር ለመጀመሪያ ጊዜ ነው የመጡት። ሲመጡ መታመማቸውን አያውቁም ነበረ። ከመጡ በኋላ ነው የታመሙት። ሀገራቸው ብዙ ስራ ሰርተዋል። ጎረቤታቸውን እረዳለሁ ብለው ነው ይሄን በሽታ ሊይዛቸው የቻለው። ግን መያዛቸውን አላወቁም ነበረ እና እዚህ ሀገር ከመጡ በኋላ ቴክሳስ የሚባለው ስቴት ሄደው የድሮ አስራ ዘጠኝ አመት በፊት የነበረች እጮኛቸውን ለማግኘት ብለው ነው የመጡት። ልጅ አላቸው፣ አስራ ዘጠኝ አመት ልጅ ያን ለማየት ብለው መጥተው እዚህ አሜሪካ ሀገር እግራቸው ከረገጠ በኋላ ነው እንግዲህ ይሄ በሽታ የታየባቸው እንዳ እንደታየባቸውም ሄደው ነበረ በድንገተኛ ሆስፒታል ገብተው ነበር እዛው ቴክሳስ ውስጥ። ግን በጊዜው የነበሩት ሐኪሞች ኤመርጀንሲ ሩም ያሉት ከኢቦላ ጋር ሳያገናኙት ቀርተው የሆድ መም ማስቀመጥ ማስተዋወቅ ማቅለሽለሽ ስለነበረ እና ለማቅለሽለሽ ና ለማስታወቅ የሚሆን መድኃኒት አንቲባዮቲክ ፈጥተው ወደ ቤታቸው መልሰዋቸዋል። ከዛ በኋላ ነው እንደገና ከአራት ቀን በኋላ ታመው በሽታቸው እየጠና ሲመጣ ተመልሰው ሆስፒታል ሲገቡ ነው እንግዲህ ያን ጊዜ ነው ለመጀመሪያ ጊዜ የኢቦላ በሽታ ሊሆን ይችላል ተብለው ለብቻው በተለየ ክፍል እንዲቀመጡ የሚያስፈልገው ጥንቃቄ ሁሉ የተደረገላቸው። እንግዲህ ለምን መጀመሪያ ላይ አልታወቀላቸውም? የሚለው ብዙ ምክንያቶች ሊኖሩ ይችላሉ። ብዙም እያነጋገረ ነው። እንዳሉት ደግሞ ቀደም ሲል አለመታወቁ፣ ጊዜም የሚወሰደ ይመስላል የምርመራውም ሂደት ሕክምናውም ፈጥኖ እንዳይጀመር አዋጥቷል፣ የሚል ጥያቄ የሚያነሱ ወገኖች አሉ። አዎ፣ ለነርሶቹ ከላይቤሪያ እንደመጡ ተናግረው ነበር። ግን ያ የሰጡት መረጃ በትክክል በሙሉ ሐኪሞቹ ይዩት አይዩት፣ ሐኪሞቹ ራሳቸው በጊዜው ኢቦላ ገና መምጣቱ ስለነበረ ምን ያህል ጥርጣሬ ይኖራቸው አይኖራቸው ከኢቦላ ጋር ያገናኝት አያገናኝት የታወቀ ነገር የለም ግን ብዙ ምክንያቶች አሉ። ለሰውየው መሞት ምክንያት የሆነው አንደኛ ይሄ ጊዜ የፈጀው ነው። ስድስት ቀን ሙሉ ሕክምና ሳያገኙ ሆስፒታል ደርሰው ሕክምና ፈልገው ግን የሚያስፈልገው ስላልተደረገላቸው ፈልቁ ተስተዋዋር ያደረገ ይመስለኛል። ከዛ ሆስፒታልም ከገቡ ኢቦላ መሆኑ ከታወቀ በኋላ በላቦራቶሪ ሁሉ ከተረጋገጠ በኋላ ስለ ስድስት ቀን ያህል ምንም ለሌሎቹ የተደረገላቸው መድኃኒት አልተሰጣቸውም ነበረ። ብዙ ምክንያቶች አሉ። አንደኛ ዚማፕ የሚባለው ከሳቸው በፊት ለታመሙት በሽተኞች የተሰጠው መድኃኒት አቅርቦቱ ስላለቀና ተጨማሪ ዶስ ስላልነበረ መሰጠት አልተቻለም። ስለዚህ ሌላ በጥናት ላይ ያለ መድኃኒት ተሰጥቷቸዋል። ብሪንሲዶፎቪር የሚሉት ነው። እሱ ተሰጥቷቸዋል። እንግዲህ ለየት የሚያደርገው ምንድን ነው? ሌላም ሰው ብሪንሲዶፎቪር ተሰጥቶት አሜሪካዊ ያለ ከዛው ከላይቤሪያ የመጣ እሱ ግን ተጨማሪ ከዚህ ከመድኃኒት ተጨማሪ የመጀመሪያው የዳነው አሜሪካዊ ሐኪም ስለ ዳነ የእሱ ደም ተጣርተው ውስጡ ሰውነት ውስጥ ያለው ኬሚካል ተሰጥቶታል ተጨማሪ ሴረም የሚባለውና ከደም ውስጥ የተቀዳ የደም አካል የሆነ በሰውነት ውስጥ የበሽታ መከላከል ኃይልን መቀስቀስ የሚችል ሕክምና ነው እያስረዱን ያሉት። እስኪ ዘርዘር ያርጎለን። አዎ እንግዲህ ይሄ ከአሁን በፊት ለብዙ ጊዜ በሕክምና ላይ ያለ ልምድ ነው። አንዳንድ በሽታዎች ሰውነታችን እንደ ክትባት ክትባት ራሱ የሚሰራው ሰውነታችን ራሱን በራሱ የሚጠብቅ የተለዩ በሽታ የሚከላከሉ ሴሎች ያመነጭና አንታይባዲ እንላቸዋለን ያ አንታይባዲ ያ ቫይረስ ወይ ጀርም ሰውነታችን ሲገባ ሰውነታችን የራሱን መከላከያ ሰርቷል ማለት ነው። እና አንዳንድ ጊዜ ያን መከላከያ ከሰሩ ሰዎች ደም ይቀዳና ያ መከላከያ ሴሎች ተጣርተው ከደም ውስጥ ይወጡና በመርፌ መልክ ለሰዎች ይሰጣሉ። ይሄ የታወቀ ነው ከ ደግሞ ከሰላሳ ዓመት አርባ ዓመት በፊት ጀምሮ በተለያየ መድኃኒቶች የምንጠቀምበት ነው። እና አሰራሩ የተለመደ ነው። ለዚህ ለኢቦላ ግን የመጀመሪያው ነው። ለኢቦላ ወረርሽኝ ምክንያት በአሁኑ የመጀመሪያ የተደረገ ነው እና የመጀመሪያው ሐኪም አሜሪካዊ ሐኪም ታሞ ሲመጣ እሱ ዚማፕ አግኝቶ ከዳነ በኋላ ተጠይቆ ፈቃደኛ ስለሆነ እሱ ደም ሰጥቶ ከደሙ ተጣርቶ የተሰጣቸው ሌሎች የታመሙ በሽተኞች አሉ። አንደኛው ሄም ኮፖ የሚባለው የካሜራማን ታሞ መጥቶ ሁለት መድኃኒት ነው የተሰጠው። ይሄ ብሪንሲዶፎቪር እንደ ሚስተር ዳንከን ተሰጥቶታል። ተጨማሪ ደግሞ የዚህ የሰውዬ ደም፣ በአጋጣሚ ደግሞ የእሱ የደም አይነት እና የዚህ የካሜራማኑ ደም አይነት ተመሳሳይ ሆኖ ስለተገኘ ያ ደም ተሰጥቶታል። ለሌላም ለአንድ ሴት ተሰጥቷታል። በሚስተር ዳንከን ጊዜ ይሄው ሀኪም ተጠይቆ ነበር፣ ደም እንዲሰጥ ፈቃደኛም ሆኖ ነበር፣ ግን ተመልሶ አልጠየቁትም። እንግዲህ ብዙዎቹ እንደሚሉት ከሆነ የሱ ደምና የበሽተኛ ሚስተር ደንካን ደም ባይገናኝ ሊሆን ይችላል ብለውን ነው። አድማጮቹ ውይይቱ አልተቋጨም። በምዕራብ አፍሪቃ ለቫይረስ ተጋልጠው ወዲህ የመጡትን ጨምሮ የኢቦላ ጉዳይ በዩናይት ስቴትስ የከሰተውን ይህን መሰል መረባረብና መዋከብ እንደ ኢትዮጵያና ሌሎች መሰል በአንጻሩ አነስ ያለ ወይም ጠንካራ የጤና አጠባበቅ ስርዓት በሌለባቸው ሀገሮች ሲከሰት ምን ይፈጥር ይሆን? ምንስ አይነት ዝግጅት ይጠይቃል? በሚቀጥለው ፕሮግራማችን እንመለስበታለን። ለአሁኑ ግን ዶክተር ብስራት ኃይለመስቀል እናመሰግናለሁ ዜርስተ